የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሐምሌ 9 2015 ዓ ም ዝግጅታችን ጀመረ። United States, dat lijkt de wetende America je had de ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም አፈርማቲቭ አክሽን እንዲሰረዝ ውሳኔ አስተላልፈዋል። ከዚህ በፊት ሳይቀጥሩ አድሎ ሲደረግባቸው የነበሩት ጥቁሮች፣ ሂስፓኒክ ሴቶችና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድተዋል ነው የሚባለው። አንዳንዶቹ ግን ምንም አረዳም እንዳንጎዳቸው የሚሉ ሰ ህጎችም እንዳሉ ለመገንዘብ ያስፈልጋል። የሰማችኋቸው የህግ ባለሙያ የሆኑትን አቶ ዘካሪያስ ኃይሉን ነው። የጠቅላይ ፍርድ ቤቱ ውሳኔ በአሜሪካ የትምህርት ተቋማት፣ እንዲሁም ጥቁሮችና ሴቶችን ጨምሮ በተለያዩ አድሎ የሚደረግባቸው የህብረተሰብ ክፍሎች ላይ ያለው ተጽዕኖ ምን ይመስላል በሚለው ሀሳብ ላይ ትንታኔ ሊሰጡን አብረውን ያመሻሉ። አማርኛ ጎግል ላይ ከገባ ቆይተዋል፣ ግን ኦዲዮ ትራንስሌሽን አልነበረም። ኦዲዮ ትራንስሌሽኑን የሰራ ነው። አሁን አምስት ወር ነው ስድስት ወር በፊት ነበር የሰራ። አሁን ደግሞ የሰማችኋቸው አቶ አብዲሳ ባንጫ ይባላሉ። በጉግል ትርጉም መተግበሪያ እስከዛሬ በጽሁፍ ብቻ የሚገኘውን የአማርኛ ቋንቋ በድምፅ መተርጎም የሚያስችል የመተርጎሚያ ቴክኖሎጂ በመጠናቀቅ ላይ መሆኑን ከሚመለከተው መሰናዶ ላይ የተቀነጨበ ነው። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሁድ ሐምሌ 9 2015 ዓ ም የመስታወስ ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ያነሳን እንዳሳብን ዘና የሚያደርጓቸውን ሙዚቃዎች ማሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ እንደምናመሻችሁ ከእሁድ ምሽት ዜና ጋር እንግዶ ወሌ ነኝ። በትግራይ ክልል የሚገኙ አህጉረ ስብከቶች አስር ኤጲስቆጶሳትን በዛሬ ዕለት መርጠዋል። ምርጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ሕገ ወጥ ነው በማለት ሲቃወመው የነበረው ነው። የቪኦኤው ሙልጌታ እጽዋ ከአክሱም ተከታዩን ዘገባ አልኳል። ዛሬ እሁድ ሐምሌ 9 2015 ዓ ም በአክሱም ከተማ በተካሄደ የኤጲስቆጶሳት ምርጫ አምስት አባቶች በሀገር ውስጥ አምስት ደግሞ በውጭ ሀገር እንዲያገለግሉ ተመርጠዋል። የሽረንዳ ሥላሴ ትግራይ ሰሜናዊ ምዕራብ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ምርጫው አባት ለሚያስፈልጋቸው በአገር ውስጥና በውጭ ሀገራት ለሚኖሩ የክልሉ ተወላጅ አማኞች አባት ለመመደብ የተካሄደ መሆኑን ገልጸው ሂደቱም ህጋዊ ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሐምሌ 6 ቀን 2015 ዓ ም ባካሄደው ስብሰባ በትግራይ ክልል ይደረጋል የተባለው ሲ ሺመተ ኤጲስቆጶሳት ቀኑና ቤተክርስቲያንን የጣሰና ተገቢነት የሌለው ህገ ወጥ ነው በማለት እንደሚቃወመው በወጣው መግለጫ ማስታወቁ ይታወሳል። ሂደቱ መንግስት እንዲያቆመው ቅዱስ ሲኖዶስ ጥሪ አቅርቦ ነበር። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር በወጣው መግለጫ ቆሞስ አባ ሰረቀ ብርሃን ወልደ ሳሙኤል የተባሉ የትግራይ ተወላጅ የሃይማኖት መሪ ከአውስትራሊያ ወደ መቀለ ሲጓዙ በአዲስ አበባ ኤርፖርት ተይዘው ከቆይ በኋላ ከሀገር በኃይል እንዲባረሩ ተደርጓል ያለ ሲሆን ይህም አጥብቆ እንደሚቃወመው ገልጿል። ይህ ተግባር በአንድ ግለሰብ ላይ የተፈጸመ ሳይሆን በትግራዊነት ላይ የቀጠለ በደል ነው ብሏል። ቆሞስ አባ ሰረቀ ብርሃን በዛሬው እለት በተካሄደ ምርጫ በውጭ ሀገራት ሊያገለግሉ ከተመረጡ ኤጲስቆጶሳት አንዱ ናቸው። ለአሜሪካ ድምጽ ሙልጌታ ጽባሃም አክሱም። የሱዳን መከላከያ ሰራዊት ተወካዮች እንደገና ከተፋላሚው የፈጥኖ ደራሽ ኃይሉ ጋር ውይይት ለመቀጠል ወደ ጀዳ ሳውዲ አረቢያ ተመልሰዋል ሲሉ ማንነታቸውን እንዲገለጽ ያልፈለጉ አንድ የመንግሥት ምንጭ ለኤኤፍፒ ዜና ወኪል ተናግረዋል። በሱዳን የሚካሄደው ጦርነት ሦስተኛ ወሩን አስቆጥሯል። የፈጥኖ ደራሽ ኃይሉ የውይይቱን መቀጠል በተመለከተ ያለው ነገር የለም። በሳዑዲ አረቢያ እና በአሜሪካ አሸማጋይነት በጀዳ ሲካሄድ የነበረው ውይይት ለበርካታ ጊዜያት የተኩስ ማቆም ስምምነቶች ከተጣሱ በኋላ ከሳምንታት በፊት ተቋርጦ ነበር። በኢጋድ አስተናጋጅነት ባለፈው ሳምንት በኢትዮጵያ መዲና አዲስ አበባ ተደርጎ በነበረው ሱዳንን በተመለከተው ውይይት ላይ እንደማይሳተፍ ካስታወቀ ወዲህ የሱዳን መንግስት እንደገና ወደ ዲፕሎማሲያዊ ጥረቶች የመግባቱን ፍላጎት በሳዑዲ በሚገኙ ተወካዮቹ በኩል አሳይቷል። የሱዳን መንግስት በአዲስ አበባው ምክክር ላይ ያልተገኘው የኬንያው መሪ ዊልያም ሩቶ የውይይቱ ሊቀመንበር መሆናቸውን በመቃወም ነበር። ለፈጥኖ ደራሽ ኃይሉ ያደላሉ ስትል ሱዳን ሩቶን ትከሳለች። በሁለቱ ኃይሎች መካከል የሚደረገው ውጊያ አሁንም እንደቀጠለ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ በቂ ውሃ ካለመውሰድ በሚመጣ መዳከም ምክንያት ትናንት ቅዳሜ ሆስፒታል ገብተው የልብ መቆጣጠሪያ መሳሪያ ከተገጠመላቸው በኋላ ዛሬ ተለቀዋል። ናታንያሁ ቅዳሜ ዕለት በለቀቁት የቪዲዮ መልእክት እስራኤላውያን በቂ ውሃ እንዲጠጡና ፀሐይ ላይ የሚቆዩበትን ጊዜ እንዲያሳጥሩ መክረዋል። የ73 ዓመቱ ናታንያዩ ወደ ሆስፒታል ከመወሰዳቸው በፊት የሙቀት መጠኑ 38 ዲግሪ ሴልሲየስ ደርሶበት ከነበረው ሲዮፍ ጋሌሊ ከተሰኘው ሐይቅ አካባቢ ነበሩ ተብሏል። የቻይና ተዋጊ መርከቦች ከሩሲያ የባሕር እና የአየር ኃይል ጋር ልምምድ ለማድረግ ጃፓን ባህር ተብሎ ወደሚጠራው የውቅያኖስ አካል አቅንተዋል ሲል የቻይናው መከላከያ ሚኒስቴር አስታውቋል። ስልታዊ የውሃ መተላለፊያዎችን ደህንነት ለመጠበቅ ያለመ ነው ተብሏል። ወታደራዊ ምክክር እንዲደረግ አሜሪካ የምታቀርበውን ጥያቄ ቻይና አቸል ማለቷን በቀጠለችበትና መስኮቭ ዩክሬንን ከወረረች ወዲህ የተደረገ ከበድ ያለ ወታደራዊ ልምምድ እንደሆነ ተነግሯል። ከዩክሬን ወረራ ቀደም ብሎ የሩሲያው ፕሬዝደንት ቭላዲሚር ፑቲንና የቻይናው ሺጂንፒንግ የአሜሪካንን ተጽዕኖ ለመቋቋም ሲሉ ገደብ የለሽ ትብብር እንደሚያደርጉ አስታውቀው ነበር። በመጨረሻም አድማጮች በማስታወቂያ ገቢ መቀነስና በዕዳ መከማቸት ሳቢያ ትዊተር ገንዘብ እያጣ መሆኑን ባለቤቱ ኢላን መስክ ትናንት በዛው በትዊተር አስታውቀዋል። ትዊተር ምንም ነገር ከማድረጉ በፊት ገቢ የሚገኝበትን ዘዴ መቀየስ አለበት ያሉት መስክ የማስታወቂያ ገቢው 50 በመቶ መቀነሱን አስታውቀዋል። 44 ሚሊዮን ዶላር ከፍለው ባለፈው ዓመት ትዊተርን ከተረከቡና በርካታ የኩባንያውን ከፍተኛ ባለሙያዎች ካባረሩ በኋላ ማስታወቂያ አስነጋሪዎች ሁኔታው ስላሳሰባቸው ግንኙነታቸውን አቀዝቅዘዋል። በትዊተር ላይ የሚወጡ መልእክቶችን መቆጣጠርን በተመለከተ የተደረገው ለውጥም ለችግሩ አስተዋጽኦ አድርጓል ተብሏል። ታግደው የነበሩና አንዳንድ አጨቃጫቂና ለግጭት መንስኤ የሚሆኑ መልእክቶችን የሚያወጡ ተጠቃሚዎች ኢላን መስክ ትዊተርን ከተረከቡ ወዲህ ተመልሰዋል። አድማጮች ለምሽቱ ያስኩት ዜና ይኸው ነበር። ዜናውን ያቀረብኩላችሁ እንግዶ ወልዴ ነኝ። መልካም ምሽት 59 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሐምሌ 9 2015 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ዛሬ ሁለት ሳምንት ቆጥረን እንደተለመደው በመስታወት መሰናዷችን ተገናኝተናል። ሁለቱ ሳምንታት እንዴት አለፉ? ውብ ነበሩ። ከስራ ከቤተሰብ ጋር እያልን ለዚህ መሰናዶው የምናካትታቸውን ፕሮግራሞችን እያሰናዳን እዚህ ደርሰናል። አንቺስ ጋር እንዴት ነበር? እኔ ጋር መልካም ነው። በተለይ ደግሞ በዚህ ሳምንት ብዙም ተከታትየው የማላቀው የሴቶች ዓለም ዋንጫ ዙሪያ ፕሮግራም አዘጋጅ ነበር እና ሰላሳ ዓመት ስላስቆጠረው የሴቶች ዓለም ዋንጫ ብዙ ነገር ያወቅኩበት ሳምንት ነበር። በመጪው ሳምንት አውስትራሊያ እና ኒውዚላንድ በጋራ የሚያስተናግዱት የሴቶች የዓለም ዋንጫ ሊጀመር የቀናት ዕድሜ ናቸው የቀሩት። እና እስኪ ምን አዲስ ነገር አለ? በተለይ ደግሞ የአፍሪካን ተሳትፎ በተመለከተ ብዙ አዲስ ነገር አለ ደሬ። ለምሳሌ በዚህ ዓመት ለመጀመሪያ ጊዜ ነው ሰላሳ አራት የሴት እግር ኳስ ቡድኖች በዚህ ዓለም ዋንጫ ላይ የሚሳተፉት። ከነዚህ ደግሞ አራቱ ከአፍሪካ ናቸው። የደቡብ አፍሪካ ባኛና ባኛና፣ የናይጄሪያ ሱፐር ዘ ላይንስ ተብለው የሚጠሩት የሞሮኮ ቡድኖች እና የዛምቢያኖቹ ዘ ኮፐር ኩዊንስ ማለት ነው። ይህ ብቻ አይደለም። በሴቶች የእግር ኳስ ታሪክም ለመጀመሪያ ጊዜ ከአንድ ሚሊዮን በላይ ተመልካቾች ትኬት በመግዛት በጣም ብዙ ተመልካቾች የሚመለከቱት የዓለም ዋንጫ መሆኑም ተገልጿል። ዋው! በውጤት ደረጃም የሚጠበቁት የአሜሪካ፣ የጀርመን ብራዚልና ጃፓን ቡድኖችና ሌሎችም አሉ። እንግዲህ አጓጊ እንደሚሆን ይጠበቃል። ጨዋታዎቹ ሲጀመሩ የበለጠ በስፋት የምንመለከተው ጉዳይ ይሆናል። እንግዲህ ስለ ሴቶች የዓለም ዋንጫ ይሄን ካልን ወደ መጀመሪያው መሰናደው ከማለፋችን በፊት አንድ ሙዚቃን ጋብዝ ሊሊ። ይቻላል። በሴቶች ጉዳይ ስለጀመርን ለመልካም ሴቶች፣ ተንከባካቢ ሴቶች፣ በተለይ ደግሞ ለእናቶች የተዜመውን የዮሐናን ውሸት ዋናው ዜማ ቀዳሚ ምርጫችን ይሁን። Soon, like a fine, will got and So <laughs> many Oh like a fine oh like that oh can a fine

ልብ ደረሰ ትቶ ቁመል ዝዝደ ወጣቱን የሬጌ ስልት ሙዚቃ ተጫዋቹን የዮሐናን ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው ቅንብራችን እንለፍ። መልካም የመጀመሪያው ዝግጅታችን የአሜሪካው ጠቅላይ ፍርድ ቤት የተቀለበሰው አፈርማቲቭ አክሽን የደቀነውን አደጋ ይቃኛል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችንና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ እያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልሚያ ፖሊሲ ወይም አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ያሳልፏል። በርዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች ስድስት ለሶስት በሆነ ድምፅ ላለፉት አርባ አምስት ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል? ስቲ ሊሊ በሚኒሶታ ከተማ ምክር ቤት የፍትሐዊነትና የእኩልነት እድል ቢሮ ረዳት ዳይሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ኃይሉን አነጋግርሻቸዋል። በቀጥታ ከሳቸው ጋር ወደነበረሽ ቆይታ እንለፍ። አቶ ዘካሪያስ በጣም ነው የማመሰግነው። ይሄ በተለይ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የተገለሉ የማህበረሰብ ክፍሎችን ለመደገፍ ለአመታት ይተገበር የነበረ ፖሊሲ ነው አሁን በጠቅላይ ፍርድ ቤቱ የተሻረው እና እስኪ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው? ይሄ አፈርማቲቭ አክሽን የሚባለው ቃሉ ራሱ እና ከቃሉ በኋላ ያሉትን ድርጊቶች አሜሪካ ውስጥ ብዙ ህዝቦችን ግራና ቀኝ አውሎ ብዙ ያወዛገበ ኮንሰፕት ነው። ለመጀመሪያ ጊዜ በህግ ውስጥ በስራ ላይ የዋለው ወይም ደግሞ እንዲያውም አፈርማቲቭ አክሽን ተብሎ የተጠቀሰው በአስራ ዘጠኝ መቶ ስልሳ አንድ በጆን ኤፍ ኬኔዲ ጊዜ ነበር። ከዛ በኋላ ደግሞ በአስራ ዘጠኝ መቶ ስልሳ አራት አመተ ምህረት ውስጥ ከአሜሪካ ውስጥ ካሉት ከፍተኛ ህጎች ውስጥ አንዱ ሲቪል ራይትስ አክት ኦፍ ናይንቲን ሲክስቲ ፎር የሚባለው ከወጣ በኋላ በአስራ ዘጠኝ መቶ ስልሳ አምስት ፕሬዚደንት ሊንደን ቢ ጆንሰን ለሁለተኛ ጊዜ እና በጣም በተሟላ ሁኔታ ይህ አፈርማቲቭ አክሽን የሚባለውን ውስጥ አስገቡት እና በዛን ጊዜ የተባለው ይህ አፈርማቲቭ አክሽን ጥቁዎችና ሌሎች ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም ምንም አይነት አድሮ እንዳደረግባቸው በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። እና አፈርማቲቭ አክሽን ማለት እንግዲህ ፖዘቲቭ አክሽን እንደማለት ነው። ተገቢውን እርምጃ መውሰድ ነው። ህግ አውጥቶ ዝም ብሎ መቀመጥ ሳይሆን አድሎ እንዳይደረግባቸው ተገቢውን እርምጃ መንግስት መውሰድ አለበት ነው። ከዛ ጋር በተገናዘበ ነው ቃሉ የወጣው። ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም አናሳ ማህበረሰብ ክፍሎች ወይም ሴቶች ተጠቃሚ ሆነዋል። የሚፈለገውን እኩልነት መፍጠር ችሏል። መቼም ብዙ አብዛኛው ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ከመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በአስራ ዘጠኝ መቶ ስልሳ አራት የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ኤግዜክቲቭ ኦርደሮች ቅድም ያልኩት አስራ ዘጠኝ መቶ ስልሳ አምስት እሱኑ ተከትሎ ደግሞ ኢኦሲ የሚባል ድርጅት ሁሉ ተቋቁሟል። ከዛ በኋላ ደግሞ ኢኤኦሲ ብቻም ሳይሆን ሌሎችም ኮንትራክት፣ ኦኤፍሲሲ የሚባሉ ውስጥ ኦፊስ ኦፍ ፌደራል ኮንትራክት ኮምፕላየንስ የሚባሉ ድርጅቶች ሁሉ ተቋቁሟል። እነዚህ እንግዲህ ለምሳሌ ኦኤፍሲሲ የሚያደርገው ድርጅቶች መንግስት በጣም በብዙ ቢሊየን የሚቆጠር ኮንትራክት አለው ከግለሰቦች ጋር ወይም ከድርጅቶች ጋር የሚገባው እና ያንን ኦኤፍሲሲ የሚከታተለው ለምሳሌ ከመንግስት ጋራ ውሎ ወይም ደግሞ ኮንትራት የሚገቡ ድርጅቶች አፈርማቲቭ አክሽን ፕላን ማቅረብ አለባቸው። አፈርማቲቭ አክሽን ፕላናቸው ደግሞ ምንድን ነው ማሳየት ያለበት? ሰዎችን ከመንግስት ጋር ቁፍ ኮንትራት ለመግባት ምን ያህል ነው ማይኖሪቲዎችን አይናሳብ ዜጎችን ወይም ደግሞ ሴቶችን ለመቅጠር ምን አይነት እንቅስቃሴ አድርጋቸዋል? የት ነው የቀጠራችሁ? ማን ነው ኢንተርቪው ያደረጋችሁት? ይሄን ሁሉ ለመንግስት ማቅረብ አለባቸው። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጥሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድተዋል ነው የሚባለው። አንዳንዶቹ ግን ምንም አረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መለመገንዘብ መገንዘብ ያስፈልጋል። እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላው መሰረት ያላደረገ መመዘኛዎችን መጠቀም አለባት የሚለውን ውሳኔ ሲያሳልፉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይፈራራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል? እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ከዚህ በፊት በባርነት ስሌቨሪን በተመለከተ ነበር። በአሜሪካ ውስጥ ሲቪል ወር የተደረገው፣ ሲቪል ወሩ የደቡቦቹ ከተሸነፉ በኋላ ሪኮንስትራክሽን ፒሪየድ የሚባል አለ። ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ባርነትን ነፃ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥቶ ነበር። እነዚህም ሰርቲንዝ አሜንድመንት፣ ፎርቲንዝ አሜንድመንት እና ፊፍቲንዝ አሜንድመንት የሚባሉ ናቸው። ሰርቲንዝ አሜንድመንት ባርነትን ያጠፋው፣ ፎርቲንዝ አሜንድመንት ደግሞ አሁን የምንነጋገርበትም በተለይም ደግሞ ይሄ ኢኳል ፕሮቴክሽን ክሎዝ የሚባለው በፎርቲ ዘመንድመንት አራት ክሎዝ አሉት። ከነዛ ውስጥ አንደኛው ኢኳል ፕሮቴክሽን ኦፍ ሎስ ነው። ማንኛው ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው እንግዲህ ያንንም ደግሞ ለማድረግ እንዲያው ክሎዝ አንደኛው ላይ ለመጀመሪያ ጊዜ አሜሪካን ጥቁሮች ዜግነት እንዲያገኙ ያደረገው ይሄ ፎርቲ ዘመንድመንት ነው። ነገር ግን ተሻሩ በብዙ መንገዶች በስራ ላይ እንዳይውሉ ተደርገው ነበር። ነገር ግን በኋላ አስራ ዘጠኝ መቶ ሀምሳ አራት እንደገና አስራ ዘጠኝ መቶ ስልሳ አንድ ደግሞ እንደገና የጥቁሮች መብት ጥቁሮችም እንቅስቃሴ እያየለ ከመጣ በኋላ በስራ ላይ መዋል ጀመረ። እኩልነት መምጣት ጀመረ። ለዚህ ነው እንግዲህ ኢኳል ፕሮቴክሽን ክሎዝ ኦፍ ዘ ፎርቲንዝ አመንድመንት የሚባለው ነው ለጥቆች መብት የሰጠው እና ይህ አፈርማቲቭ አክሽንም በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቱሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው። በተለይ ደግሞ ስራ ላይ እንዲውል ያደረገው ደግሞ አስራዘጠኝ መቶ ስልሳ አራቱ ሲቪል ራይትስ አክት ነው። ከስለዚህ ከአሁን ከአስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጸረር አይደለም። እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። እንዲህ፣ አፈርማቲቭ አክሽን ስራ ላይ መዋል ከጀመረበት ጊዜ ጀምሮ ይህ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ይሄ ለመጀመሪያ ጊዜ አይደለም ወደ ጠቅላይ ፍርድ ቤት የቀረበው። ቢያንስ ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል አስራ ዘጠኝ ሰባ ስምንት ዓመተ ምህረት ይሄ ጥያቄ ቀርቦ ነበር። ባኪ ትምህርት ቤት ሜዲካል ስኩል አፕላይ አድርጎ የተከለከለ ሰው ነበር እና ጥቁሮች ደግሞ ተወስደው ነበር፣ አድሜትድ ሆነው ነበር። ከኔ ያንሱ የነበሩ ጥቁሮች ገቡ፣ እኔን አስወጡኝ በሚል ተከራክሮ ወደ መጨረሻ ወደ ሱፕሪም ኮርት ቀረበ። ሱፕሪም ኮርት ያን ጊዜ በአስራ ዘጠኝ ሰባ ስምንት የባኪን በዘሩ ምክንያት በኮታ ምክንያት ሜዲካል ስኩል አለመግባቱ ትክክል አይደለም ነገር ይግባ ነገር ግን አለ እንግዲህ በጣም አስፈላጊ የሆነው ይሄ ሬስ ኮንሽስ አድሚሽን ፖሊሲ ማለትም ዘርን ያገናዘበ መመዘኛ ፖሊሲ ሕገ መንግሥቱን አይጻረን የሚል ውሳኔ ወሰነ። ማለትም አፈርማቲቭ አክሽን ማድረግ ይቻላል። ነገር ግን ኮታ ሳታደርጉ፣ ዝም ብሎ ጥቁርና ነጭ ብቻ የሚለውን ሳታደርጉ፣ ይሄ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፍርምቲቭ አክሽንን ደገፈ። አስራ ዘጠኝ መቶ ሰባ ስምንት በዚህ ምክንያት እንግዲህ አፍርምቲቭ አክሽን የሚደግፉ ሰዎች እየተጠናከሩ መጡ። ብዙ ዩኒቨርሲቲዎችም ይሄን በስላላይ መዋል ጀመር። እንደገና ቱ ታውዘንድ ትሪ ሌላም ግሩተር ቨርስስ ቦሊንገር የሚባል ዩኒቨርሲቲ ኦፍ ሚሽጋንን የዘር አድሎ አድርጎብኛል ብሎ ነጮች እንደገና ክስ ቀረቡ። ያንንም እንደገና ሱፕሪም ኮርት ያንንም አይ አንድ ሁለተኛ ጊዜ በጣም ተገቢ በሆነ መንገድ አምስት ለአራት በሆነ ውሳኔ አሁንም አፍርሜቲቭ አክሽን ሕገ መንግስቱን አይጻርም በሚል ውሳኔ አሳለፉ እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና በዚህ ውሳኔ ለምሳሌ ስትሪክት ስክሩቲኒ የሚባል መመሪያ ነው ያመጡት። ማለትም እጅግ በጣም የጠበቀ ሁኔታ ነው ሊመዘን የሚገባው አፈርማቲቭ አክሽን በሚኖርበት ጊዜ እና ይሄ ስራ ላይ በሚውልበት ጊዜ ደግሞ እጅግ አስፈላጊ የመንግስት ጥቅምን ይመለከታል ወይ በዚህ ነው የምናየው ነው የሚሉት እንግዲህ እና አድማሱን በጣም እያጠበቡት ነው የመጡትን። ግን ቢሆንም በግሮተር ጊዜም አፈርማቲቭ አክሽን በተለይም ዘሮች በዩኒቨርሲቲ ውስጥ ብዙ የተለያዩ ዘሮች በዩኒቨርሲቲ ውስጥ መገኘት እጅግ አስፈላጊ የመንግስት ጥቅም የሚለውን መመዘኛ ያሟላል ብለው አፈርማቲቭ አክሽንን ወሰኑ። እና ይህም ትልቅ ድል ነበር፣ ለአፈርሜቲቭ አክሽን የሚገርመው በዚህ ውሳኔ ውስጥ ያኔ ከታ አምስት ለአራት ነበረ ብዬሻ አለው። ከነዛ ውስጥ የተቃወሙት አሊቶ አሁን ደጋፊ የሆነ እና ሌላ ደግሞ ጃስቲስ ሮበርት አሁን የሱፕሪም ኮርት ጃጅ ቺፍ ጃጅ የነበረው ተቃዋሚ ነበሩ። አሁን እንግዲህ እነዚህ ያኔ ተቃውሞ የተሸነፉ ሰዎች ሪፓብሊካኖች ናቸው። አብዛኛዎቹ አስተሳሰባቸው በአሁኑ በሱፕሪም ኮርት ውሳኔ ውስጥ ካሉት ዘጠኝ ውስጥ ስድስት ናቸው። እነዚህ እንግዲህ አሁን ያን የተሸነፉት አሁን ቁጥራቸው እጅግ በጣም ስለበዛ ስድስት ስለሆኑ እንደገና ሌላ ጥያቄ ሲመጣ ያን ጥያቄ እንደገና ወስደው ነው ይሄንን ውሳኔ የወሰኑት እና እንዲቀለበስ ያደረጉት። እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አናሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስትስ ቶማስ ያሉት ጥቁሩ ዳኛ ማለት ነው እና እርስ፣ እንደ ህግ ባለሙያስ ውሳኔውን እንዴት አዩት? አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩት ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርሜቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ ይሄ ፖለቲካዊ እንጂ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። የአይዲዮሎጂ ልዩነት በስራ ላይ እንዲውል ያደረገ ህግ ነው። እና በዚህ ምክንያት በጣም ከበፊቱ የሱፕሪም ኮርት ውሳኔዎች የተለየ ነው። ብዙ ጊዜ ሱፕሪም ኮርቶች ውሳኔ የሚያደርጉበት ጊዜ ሁኔታዎች እስካልተለወጡ ድረስ የበፊቱ ፕሬሲደንስ ማለትም የበፊቱ ውሳኔዎች አይነኩም። እንደውም ይሄንን ክስ መቀበል አልነበረባቸውም ምክንያቱም አዲስ ያመጣው ነገር የለም። ምክንያቱም አንዴ ከትኮስና ደጋግሞ አንድ ውሳኔ ከተሰጠ በኋላ ፕሬስደንስን መቀበል አስፈላጊ ነው ለአንድ ፍርድ ቤት የሚባል ክርክር አለ እና ይህንን ጥሷል፣ ነው ይሄኛው ሱፕሪም ኮርት። ሌላ ደግሞ በምናይበት ጊዜ እንግዲህ ጃስቲፊኬሽኑ በፊትም የነበረ ባርነት፣ ከዚህ በፊት ያወጣው ኢፌክት አሁንም ሙሉ በሙሉ አሜሪካ ውስጥ ተወግደዋል ወይ? ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው የሚል ሌላ ከባድ መከራከሪያ ነጥብ አለ። አንዳንድ ሰዎች እንደሚሉት እንዳው ተገቢ የማይገባቸው ሰዎች ዩኒቨርሲቲ የሚያስገባ ሳይሆን እንዲህ አንተ ነጭ ነህ፣ ስለዚህ አስገባ፣ አንተ ጥቁር ነና ግባ የሚባል ሳይሆን፣ ለምሳሌ በዚህ ክርክር ውስጥ የነበሩት ኖርዝ ካሮላይና ዩኒቨርሲቲ ወደ አርባ አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌገሲ አድሜሽን የሚባል አለ። ሌገሲ አድሜሽን ማለት ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። አትሌቶች ተጨማሪ ነጥብ ይሰጣቸዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ፣ ተጨማሪ ነጥብ ይሰጣቸዋል። እነዚህ በሙሉ በአብዛኛው፣ በሙሉ አይደለም፣ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምን አለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው ሌላ ደግሞ ይሄ ማንን ነው የሚጠቅም? ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መግባት መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ በላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለኅብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ከዚህ በፊት አብረው ሲማሩ ደግሞ ይሄ መጠላላት እንዲቀንስ ያደርጋል። ፕሬጅዲስ እንዳይኖር ያደርጋል። ህይወታቸው ደግሞ ለወደፊት ከዩኒቨርሲቲ ከጨረሱ በኋላ ሄዶ ህብረተሰቡን ሲያገለግሉ እያንዳንዳቸውን ሳይኮሎጂ እና አብሮ እንዴት መኖር እንደሚቻል ሊያቃሉ። ነገር ግን ነጭ ብቻ አብሮ ዩኒቨርሲቲ የሚኖር ከሆነ ወደ ህብረተሰቡ ሲሄድ እንዴት ከህብረተሰቡ ጋር መስራት እንዳለበትም ላያውቅ ይችላል። ስለዚህ ይሄ አፈርማቲቭ በተለይም ደግሞ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ። አሁን ያነሱት ነጥብ የፍርድ ቤቱ የመጀመሪያዋ ጥቁር ሴት ዳኛ የሆኑት ዳኛ ኬታንጂ ብራውን ጃክሰንም ተመሳሳይ ነገር ተናግረው ነበረ። ዘር በህግ ምንም ፋይዳ እንደሌለው አድርጎ መቁጠር በህይወታችን ውስጥ እንዲያ እንዲሆን አያደርገውም ሲሉ ያለው ምድር ላይ ያለው ሁኔታ እና አሁን ህጉ ይላል ተብሎ እንዲተገበር የሚታሰበው ነገር ተመሳሳይ አይደለም ሲሉ ተናግረው ነበር። እና አሁን እኩል እድል ለማያገኙ የማህበረሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ሲነሳ በዩኒቨርሲቲዎች ውስጥ የሚታየው ውጤት ምን ሊመስል ይችላል? ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት በትንንሽ ዩኒቨርሲቲዎች፣ ኮሌጆች ላይ ዱሮ አፈርመቲ ባች በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው። እንደ ሃርቫርድ ማለት ነው። እንደ ሃርቫርድ እንደ የል እንደ ፕሪንስተን ያሉ አይቪ ሊግ የሚባል ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ እንደ ኖርዝ ካሮላይና ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ ዩሲል ያሉ ዩኒቨርሲቲዎች አሉ፣ በየስቴቱ ያሉ ትልልቅ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በስልሳ ፐርሰንት ነው የቀነሰው። ዩሲኤልኤ ደግሞ በሰላሳ ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮች እና የስፓኒክ እና የነቲቭ አሜሪካን በአርባ ፐርሰንት ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከአስራ አራት ፐርሰንት ወደ ስድስት ፐርሰንት ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው። ነገር ግን ያ ለውጥ እንዳይኖር ዩኒቨርሲቲዎች የተለያየ እርምጃ እንወስዳለን በማለት ላይ ነው የሚገኙት። ምናልባት ይሄ ከአፍሪካ እንደ ኢትዮጵያ ካሉ የተለያዩ የአፍሪካ ሀገራት የነጻ የትምህርት ዕድል እያገኙ የሚመጡ ተማሪዎችንም ላይ ተጽዕኖ ይኖረዋል የሚኖረው አይመስለኝም። ከውጭ የሚመጡት ተማሪዎች የተለየ ክራይቴሪያን ያለባቸው እና የዚህ ሀገር ውስጥ አፈርማቲቭ አክሽን በብዛት እነሱ ላይ አፕላይ አደርጉም። ነገር ግን እዚህ ሀገር ያደጉ የተወለዱ ወላጆቻቸው ከአፍሪካ ይመጡ እነሱ ላይ ልክ እንደ ማንኛውም ጥቁሮች ተጽዕኖ ይኖረዋል እንደዚህ ትልልቅ ዩኒቨርሲቲዎች ውስጥ እንዳይገቡ ዱሮ ነጥብ ያ ተጨማሪ ነጥብ ነው፣ ፕላስ ነው እንጂ ዝም ብለ ጥቁር ስለሆን ከት ገባ እሱ አሁንም ፈሳኝ ማድረግ ፈልጋለሁ። ስለዚህ አሁን ይሄ ፍርድ ቤቱ ያሳለፈው ውሳኔ ከመቼ ጀምሮ ነው ተፈጻሚ የሚሆነው? ኢሚዲትሊ ከአሁን ጀምሮ ነው ተፈጻሚ ሆኗል ማለት ነው። እሺ በጣም ነው ማመሰግነው አቶ ዘካርያስ፣ ወደፊት የሚያመጡትን ተጽዕኖች ደግሞ ቆየት ብለን ተመልሰን እንገናኝና እንወያይባቸዋለን። ለዛሬ ግን ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን እናመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማህሪክ የፌስቡክ ሃሽታግ፣ ቪኦኤ አማህሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በኢትዮጵያ የችግኝ ተከላ ዘመቻዎች ዙሪያ የሚነሱ የተለያዩ ውዝግቦችን ይቃኛል። በኢትዮጵያ ላለፉት አራት ዓመታት የተካሄዱ የአረንጓዴ አሻራ መርሃ ግብሮች የተተከሉ ችግኞችን ቁጥርና የጸደቁትን መጠን የሚያጠና ገለልተኛ የጥናት ተቋም ወደ ስራ መግባቱን የመርሃ ግብሩ የቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ለአሜሪካ ድምፅ ተናገሩ። ችግኝ ተከላ ከመንግስት እጅ እየወጣ ወደ ገበሬውና አርብቶ አደሩ ስራነት እየገባና ባህል እየሆነም ነው ብለዋል። በዚህ ሀሳብ የማይስማሙ በርካታ የአካባቢ ጥበቃ ባለሙያዎች፣ የመብት አቀንቃኞች እንዲሁም ፖለቲከኞች አሉ። ከነዚህ ውስጥ ለምሳሌ በአካባቢ ጥበቃ ላይ የሚሳተፈው ዮናታን መንክር የማህበረሰቡን ግንዛቤ ማሳደግና ለችግኝ ተከላ የሚሆን ሀገራዊ የኢኮኖሚና ሰላም ሁኔታን መፍጠር ቅድሚያ ሊሰጠው ይገባል ይላል። በአሁኑ ሰዓት ችግኝ ተከላ ከዘመቻነት ባለፈ ባህል ሆኗል የሚል እምነት እንደሌለውም ገልጿል። ባልደረባችን አስማማው አየነው በዚህ ዙሪያ የተለያየ ሀሳብ ያላቸውን ባለሙያዎች አነጋግሮ ተከታዩን አሰናድቷል። በኢትዮጵያ በየዓመቱ በሚካሄደው የአረንጓዴ አሻራ መርሐ ግብር አማካኝነት የሚተከሉት ችግኞች ሀዝና የተተከሉ ችግኞች ውጤታማነትን በተመለከተ ከመተማመን ጋር የተያዙ ጥያቄዎች ይነሳሉ። ላለፉት ተከታታይ ዓመታት በዘመቻ መልክ ሲካሄድ የቆየው የአረንጓዴ አሻራ በክረም ችግኞች የመትከል ዘመቻም ዘንድሮም የሚቀጥል መሆኑ ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድም ለአምስተኛ ጊዜ ባስጀመሩት የችግኝ መትከል ዘመቻ ስድስት ቢሊዮን ችግኞችን ለመትከል እቅድ መያዙንም አስታውቋል። መቀመጫውን አሜሪካ ያደረገውና በአካባቢ ጥበቃ ላይ በሚሰራው ሮተሪ ኢንተርናሽናል የኢትዮጵያ ቅርንጫፍ ቢሮ የሚሰራውና ከዩኒቨርስቲ ተማሪነቱ ጀምሮ የአካባቢ ጥበቃ ስራዎች ላይ ይሳተፍ እንደነበረ የገለጸልን ዮናታን መንክርካሳ ግን ችግኝ ተከላውን በተመለከተ የሚጠቀሱ አህዞች መረጋገጥ ይኖርባቸዋል ይላል። አካባቢዊ በሆኑ ሁኔታዎች እያንዳንዱ ህብረተሰብ ጋር ተደርሶ በዛ ደረጃ እየተሰራም ከሆነ እንግዲህ ቁጥሩን በምን መንገድ ማወቅን አይቻልም። ብዙ ጊዜ አንዱን ያወዛግበውን የተተከሉ ችግኞች ብዛት በምን መንገድ ነው የሚታወቁት፣ ማፕስ የሚደረጉት እንዴት ነው የሚለው ነው። ምንም ይሆንን በክረምት ወራት የሚተከሉት ችግኞች ትልቁ ነገር ማን ነው የሚከታተላቸው፣ ይጸድቃሉ ወይ ምን ክትትል ይደረግላቸዋል የሚለውን ግን በአመት ውስጥ ብዙ ሪፖርት አትሰማም። ወይም ደግሞ በዛ ደረጃ ደግሞ የሚደረግ ዘመቻም የለም። ክረምት ሲገባ ብቻ ስለ ችግኝ ተከላ ይወራል። ከዛ በኋላ በሚቀጥለው ክረምት ሌላ ችግኝ ተከላ ነው የሚወራው። አልፎ አልፎ ይህን ያክል ጸድቋል ይላል። ይህንን ኦዲት የሚያደርግ የሚታወቅ ተቋም እንግዲህ በጣም ትልቅ ሀገራዊ እንቅስቃሴ ነው ብለን ካመንን በአንድ የመንግስታዊ መዋቅር ደረጃ በኮሚሽን ወይም በኤጀንሲ ወይም በአንዳች አይነት የመንግስት አወቃቀር በግብርና ሚኒስቴርም ስር ይህንን ለሕዝቡ በደንብ የሚያስረዳ የሚያሳይ የሚታመን ተቋም ተገንብቷል ብዬ አላስብም። ካለ ታረማለሁ ግን በዛ ደረጃ እስካሁን በመገናኛ ብዙሃን የሰማሁት የለም። ብዙ ጊዜ እንግዲህ ቁጥር ላይ ብዙ የመተማመን ነገር የለም በሕዝብና በመንግስት መካከል በሌሎች ተቋማት መካከል አረንጓዴ አሻራ ግብር የቴክኒክ ኮሚቴ አስተባባሪው ዶክተር አደፍረስ ወርቁ ከተተከሉ ችግኞች ቁጥር ጋር በተያያዘ ለሚነሱ ሀሳቦች ምላሽ የሚሰጥ ያለፉት አራት ዓመታት የችግኝ ተከላና ጽድቀት መጠንን የሚያጠና ገለልተኛ የጥናት ተቋም ጋር ስምነት ተፈጽሞ ወደ ስራ ተገብቷል ብለዋል። በእርግጥ እንዲህ አይነት ትችት ላይነሳበት አይችልም። ምክንያቱም የአረንጓዴ አሻራ በጣም አምቢሽየስ የሆነ በጣም ትልቅ ፍላግሺፕ ፕሮግራም ነው። አገሪቱ ያለችበት የተፈጥሮ ሀብት መናጋት ወይም መሟጠት ክራይሲስ በእንደዚህ አይነት ከፍ ባለ ኢኒሽዬቲቭ ካልሆነ በስተቀር ቁጥ ቁጥ በሆነ ስራ ከኋላ ነው ችግሩን የምንከተለው እንጂ ከፊት ልንቀድም አንችልም የሚል እሳቤ ተይዞ ነው። ነገር ግን ይህንን መረጃ ደግሞ ይበልጥ ገለልተኛ አካል ሊያጠናውና ሊመልሰው ይገባል ብለን አሁን ሲፎር የሚባል ሴንተር ፎር ኢንተርናሽናል ፎረስትሪ ሪሰርች ኢንስቲትዩት የሚባል የደን ተቋም እዚህ ተቀማጭነቱ ኢትዮጵያ ያለ ባለፉት አራት ዓመታት የሰራናቸውን ስራዎች እንዲያጠናልን ይህንን አካል ኦንቦርድ አድርገናል። የዛን ጊዜ ደግሞ እነሱ በገለልተኛ በሆነና ሳይንስን በተከተለ መንገድ መረጃውን ይዘው ሲመጡ የምናያቸው ነገሮች ይኖራሉ። እኛ እስካሁን ድረስ በተወሰነ ደረጃና ባለው አቅም ያደረግነው ጥናት የሚያሳየው በርካታ ቦታዎች ደን እየተፈጠረ እንደሆነ። ደን እየተፈጠረ ነው ስል ሰርቫይቫሉን ማለቴ ነው። ከተከልናቸው ችግኞች በጣኑ የጽርቀት መጠን በጣም ብዙ ቦታ ላይ የጽርቀት መጠን እየተሻሻለ እንደመጣ ክልሎች ከዚህ በፊት ከነበረው በተሻለ መልኩ የካቢኔ አጀንዳ እየሆነና ክትትል እያገኘ ስለመጣ ተቆጣጣሪ እየተፈጠረለት ስለመጣ የተተከሉ ችግኞች ጽድቀት ከጊዜ ወደ ጊዜ በእኛ አቆጣጠርኛ ባለን መረጃ መስክ ላይ ሄደን ከተደረግነው ዳሰሳ እንኳን በየአመቱ በምናረገው ዳሰሳ መትከሉ ብቻ ሳይሆን እንክብካቤውም እንደዚሁ እየተሻሻለ እየመጣ እንደሆነ ነው እያየን ያለ ነው። ከችግኝ ተከላና ውጤታማነት ጋር በተያያዘ በእንግሊዝ የሚገኙ የሳይንስ ተመራማሪዎችን ጨምሮ ከሀያ ዘጠኝ ዩኒቨርሲቲዎችና የምርምር ማዕከላት የተውጣጡ ባለሙያዎች በሲያ በሚገኙ ሞቃታማ አካባቢዎች በተካሄዱ 176 የዛፍ ተከላና ደን መልሶ መቋቋም ፕሮጀክት ዙሪያ ምርምር አካሂደው እንደ አውሮፓውያን አቆጣጠር በኅዳር 2222 ያልበተሰኘው ጥናታዊ መጽሔት ወይም ጆርናል ላይ ያሳተሙት ውጤት እንደሚያመለክተው በእነዚህ መራ ግብሮች ከተተከሉ ዛፎች ውስጥ 18 ከመቶ የሚሆኑት በመጀመሪያው አንድ ዓመት ውስጥ ሲሞቱ፣ ቀሪዎቹ 44 ከመቶ የሚሆኑት ከአምስት ዓመታት በላይ በሕይወት አይቆዩም። ተመራማሪዎች አክለው ደናቸው ሙሉ በሙሉ በተጨፈጨፉ አካባቢዎች የሚደረግ የመልሶ ማልማት ጥረት አብዛኛውን ጊዜ ውጤታማ እንደማይሆን አመልክተው ችግኞችን ከመትከል ጎን ለጎን መትረፍ የሚችሉበትን መንገድ አብሮ ማጥናትና ማሻሻል ተገቢ መሆኑን ማስምረውበታል። ዶክተር አደፍረስ በኢትዮጵያ የደን ልማት በርካታ ዓመታትን ያስቆጠረ ታሪክ እንዳለው ገልጸው በመንግሥታት መለዋወጥ ስጥ እንኳን አጀንዳ ከመሆን ያልተለየ እንደነበር ያስታውሳሉ። አሁን የመንግሥት ዘመቻ የሆነው የአረንጓዴ አሻራ መርሃ ግብር ግን ከቀደሙት ዓመታት በተለየ መልኩ በኢትዮጵያ ተመናምኖ በነበረው የደን ሽፋን ላይም ሆነ በማኅበረሰብ አስተሳሰብ ላይም ለውጥ ማምጣት የቻለ ነው ይላሉም። አሁን የአረንጓዴ አሻራ መርሃ ግብር ባለቤት ማህበረሰቡ ነው። አሁንም ይህንን ሁሉ ችግኝ ባለን ገንዘብ አይደለም እየሰራን ያለ ነው። በገበሬው ጉልበት በአርብቶ አደሩ ጉልበት ነው እየፈላ ያለው ችግኝ መሬት እየተዘጋጀ ያለው። ልዩ የሚያደርገው አረንጓዴ አሻራን አንደኛ በከፍተኛ ሁኔታ የመንግስት አጀንዳ ወጥነት ባለው መልኩ የመንግስት አጀንዳ መሆኑ የማህበረሰቡም አጀንዳ እንዲሆን አድርጎታል። እንግዲህ የመንግስት አደረጃጀት እስከ ታችኛው እርከን ድረስ ይህንን አጀንዳ ይዞት ከመሄዱ ጋር ተያይዞ ማህበረሰቡ በየአመቱ ለበርካታ ቀናት የመሬት ዝግጅት ላይ የችግኝ ዝግጅት ላይ የተከላና የእንክብካቤ ስራዎች ላይ በመሳተፉ የተነሳ በአሁኑ ምን ማለት ነው እያልን ያለነው እያየን ያለነው መሬት ላይም አረንጓዴ አሻራ የገበሬውና የአርብቶ አደሩ የከተሜው ማህበረሰብ ስራ እየሆነ ቀደም ሲል የገጠሩ ማህበረሰብ ነበር ይበልጡን እንደዚህ አይነት የልማት ስራዎች ላይ የሚሳተፈው። አሁን ግን አረንጓዴ ልማት የከተማም ስራ ሆኖ አርባሪ ግሪኒንግ ላይም በተመሳሳይ ሞመንትን ምንድን ነው አካሄድ እና ፍላጎት እየተካሄደ መሆኑ እነዚህ እነዚህ ነገሮች አንድ ላይ ደማምረን ያየናቸው እንደሆነ ምናልባትም የአሁኑ የአረንጓዴ አሻራ መርሃ ግብር ስፋቱም፣ ጥልቀቱም፣ የህዝቡ ተነሳሽነት፣ የመንግስት ቁርጠኝነት ያለው የፋይናንስና የተቋም ድጋፍ ቀደም ካሉት ጊዜያቶች ከፍ እያለ መምጣቱ ብቻ ሳይሆን በፍላጎት የሚደረግም ጭምር እየሆነ መጥቷል። የሮተሪ ኢንተርናሽናሉ ዮናታን መንከርካሳ የችግኝ ተከላ ኢትዮጵያ ውስጥ ባህል እየሆነ መጥቷል በሚለው ሀሳብ አይስማማም። በመንግስት የተጀመሩ ጥረቶች ጥሩ ቢሆኑም ችግኝ መትከል የዘመቻ ስራ እንጂ ህዝቡ ባህሉ አድርጎ ሁሉንም ወቅቶች ከመትከል እስከ መንከባከብ ድረስ ትኩረት ሰጥቶ የሚሰራው ስራ አይደለም ይላል። እንግዲህ እውነት ለመናገር እኔ ከዘመቻነት ባለፈ ወደ ህዝቡ ወርዶ ባህል ነው ሆኗል ብዬ አላምንም፣ አሁን ባለበት ሁኔታ። ምክንያቱም ባህል ሲሆን ክረምት ሲደርስ ብቻ ሳይሆን በበጋም ጊዜ አካባቢ ላይ የምታያቸው ሁኔታዎች የሚናገሩት ወይም በአስተውሎት ካያቸው የማህበረሰቡ ልማድ ምንድን ነው የሚለው እነሱ ናቸው። እንግዲህ ባህል ነው ወይስ አይደለም፣ ወደ ህዝቡ መጥቷል አልመጣም የሚለውን እነርሱ ነው። ንጉሱ ስርዓት ካበቃ በኋላ ደርግ በዋነኝነት በኢትዮጵያ ውስጥ ኢንትሮዲስ ካደረጋቸው ወይ ካስተዋወቃቸው ነገሮች አንዱ ዘመቻ ነው። ብዙ ነገሮች በዘመቻ የመሰራት ልማዶች እና ባህል ዳብሯል ነው የዘመቻ ባህል እንደ ቀጠለም ብዬ ነው ወደ አንድ ህብረተሰብ ወይም ወደ ግለሰብ ወደ ቤተሰብ ስራ ለምሳሌ አካባቢ ጥበቃን ብንወስድ፣ ከአካባቢ ጥበቃም ችግኝ መትከል ወይም አካባቢን ማዝላት ወይም ለአካባቢ መቆርቆር እና በዛ ዙሪያ ያሉ ስራዎችን ለመስራት በግለሰብ በቤተሰብ በአካባቢ ብንደር እንደዚያ እያለን እንግዲህ በቀበሌ በህዝቡ በአጠቃላይ ደግሞ እንደ ሀገር ደግሞ በህዝቡ ደረጃ ያንን ባህል ለመገንባት አንደኛ ትምህርት ይፈልጋል። ምቃት ይፈልጋል ጥቅቁን ማወቅ አለበት። ለዚህ ደግሞ የሚሆን ከባቢያዊ ሁኔታ መፈጠር መቻል አለበት፣ ችግኙ ከመተከሉ በፊት። አሁን ባለው ሁኔታ እንግዲህ በሀገራችን ያለው ሁኔታ የሚታወቅ ነው። በዚህ ሁኔታ ውስጥ ህብረተሰቡ የችግኝ ተከላን ተቀዳሚ ተግባር ነው፣ አጀንዳ ነ አድርጎ አድርግ ይሰራሉ የሚለውን ሀሳብ ነው ብላ አልጋራውም ብዬ ለመጥቀስ የሞከርኩልህ እንግዲህ ሁሉም ሰው ህብረተሰብ የራሱ የትኩረት ቀዳሚ ብሎ የሚያሰባቸው አጀንዳዎች ይኖሩታል። እና በዚህ አጋጣሚ እኔ በመንግስት የሚወሰዱትን ተነሳሽነቶች አደንቃለሁ። በዚህም ሁኔታ ውስጥ ይህ ነገር ያስፈልጋል መሰራት አለበት ተብሎ በመገናኛ ብዙኃን ሰው እንዲሳተፍ ለማድረግ እየተሞከረ ያለው፣ በችግኝ አቅርቦትም እየተደረገ ያለው ጥረት የሚያበረታታ ነው። መልካም ተግባር ነው። ሃላፊነት የሚያለ ምግብ ያስባለሁ። ነገር ግን እነዚህ ሁሉ የሚሆኑት መሬት ላይ ያለው ከባቢያዊ ሁኔታ፣ በዚህ ሊሳተፍ የተፈለገው ህዝብ ሊሳተፍ የሚችልበት ምቹ ነገር ሲኖር ነው። እንደው ሁሉ ነገር የተደላደለና ምቹ ነው እንኳን ባይባል፣ መሰረታዊ በሆነ ሁኔታ እነዚህ ነገሮች ለማስኬድ የሚያስችል ሁኔታ መፈጠር አለበት ብዬ አስባለሁ። እንደ አውሮፓያን አቆጣጠር በሰኔ ሀያ ሀያ ሁለት ኤክኖ ሰርቭ የተሰኘ አማካሪ ድርጅት ከዓለም አቀፉ የአካባቢና ልማት ተቋም ጋር በመተባበር ባካሄደው ጥናት አረንጓዴ አሻራ መርሃ ግብር በክልልና በወረዳ ደረጃ ተቋማዊ ውህደት እንደሚጎሉ አመልክቷል። ለምሳሌ ትክክለኛው የዛፍ ዝርያ በትክክለኛ ቦታ መተከሉን የማረጋገጥ እንዲሁም የአካባቢው ነዋሪዎች የሚተከሉትን ዛፎች እንዲንከባከቧቸው ማበረታቻ የሚሆን ጥቅም የሚሰጡ ዛፎች እንዲተከሉ መደረጉን ይጠይቃሉ። ለአካባቢው እንግዳ የሆኑና ከውጭ ከሚመጡ ዛፎች ይልቅ ሀገር በቀል ዛፎች ቢተከሉ ይመረጣል ያለው ጥናቱ ሀገር በቀል ዛፎች ለአካባቢ ስነ ምህዳር ተስማሚ መሆናቸውና ለአካባቢው ያላቸው ስጋትም ዝቅተኛ እንደሚሆንም አመልክቷል። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊነን በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። ወደ ቀጣዩ ዝግጅት ከማለፋችን በፊት ግን በሌላ ሙዚቃ ዘና እንበል። ደሬ፣ እስኪ በቅርቡ ከወጡ ሙዚቃዎች ውስጥ የወደድከውን አንዱን ጋብዘን። የዘቢባ ግርማ አስታዋሺ ግሩም ስራ ነው። ለአንድ ለምትወደው ጉጉል የወዴን ላዋይህ እስኪ ስማኝ እያለችው ነው። ግሩም ምርጫ ነው ደሬ። ዘቢባ ትቀጥላለች። Ye hodi la wa ye eski semai, and kanta mala geni em isma mai em isma ዛ ግርማ አስታዋሽ እያለች የተጫወተችውን አዲሱን ነጠላ ዜማዋን ነው ሰምተን የተመለስ ነው። ከመስታወት ጋር ዘና እያላችሁ እንደሆነ ተስፋ እናደርጋለን። ደሬ፣ ቅድም አንድ ከቴክኖሎጂ ጋር የተያያዘ አዲስ ዜና አለኝ እያልከኝ ነበር፣ ምን ነበር? ልክ ነሽ። በጉግል ትርጉም መተግበሪያ ወይም ጉግል ትራንስሌሽን ላይ እስከዛሬ በጽሑፍ ብቻ የሚገኘውን የአማርኛ ቋንቋ በድምፅ መተርጎም የሚያስችል የመተርጎሚያ ቴክኖሎጂ በመጠናቀቅ ላይ መሆኑ ነው አዲሱ ዜና። ወደ ፕሮግራሙ ስንገባ እንደነገርከኝ ደግሞ በዚህ ዙሪያ ያነጋገርከው በኢትዮጵያ የጉግል ክላውድ ሶርስ ቡድን አስተባባሪ የሆነው የቴክኖሎጂ ባለሙያ አብዲሳ ባንጫ ቀደም ሲል ስራ ላይ የዋሉ ሌሎች ተጨማሪ አራት የኢትዮጵያ ቋንቋዎችም ላይ የጉግል ትርጉም መተግበሪያ አገልግሎት እየዳበረ መሆኑን ገልጾልሃል። ከአብዲሳ ጋር ያደረጋችሁት ቆይታ አብዲሳ እራሱን ከሚያስተዋውቅበት ይጀምራል። ዘጠኝ አመት ከኢትዮ ቴሌኮም ጀምሮ እስከ ግል ድርጅቶች አሜሪካን ካምፓኒ ጨምሮ ሶፍትዌር ካምፓኒዎች ሰርቻሉ አሁን የግል ስራ ነው የሚሰራው። አይቲ ኤክስፐርት ነኝ። አቶ አብዲሳ አባንጫ ጉግል ለአፍሪካ ቋንቋዎች ልዩ ትኩረት እየሰጠ መሆኑን ይገልጻል። የኢትዮጵያ ቋንቋዎች በጉግል ትርጉም መተግበሪያ አገልግሎት ላይ ዳብረው እንዲወጡ በመስራት ላይ የሚገኙትን በኢትዮጵያ የጉግል ክላውድ ሶርስ ቡድን በማስተባበር እንደሚሰራም ይናገራል። ስለ ቡድኑም ሲገልጽ አሁን ጉግል ትራንስሌት ኮኦርዲኔት ትኩረት እያደረግን ነው ጎግል ትራንስሌት ማለት ጎግል አሁን የተለየ ትኩረት ለአፍሪካ ሰጥተዋል በአፍሪካ ደረጃ አሁን ዳይሬክተሮች ያሉን ኢትዮጵያ ቋንቋዎቹ ኢትዮጵያዎቹ ኮኦርዲኔት እንዲያደርጉ በአሁኑ ጊዜ ምስት ናቸው አማርኛ አማርኛ ከገባ ቆየት ብሏል። አሁን የተጨመረ አራት ቋንቋዎች አምና ጨምረናል አፋር አሁን ስራ አልጀመረም። ሶስት ነው የተጨምረው አምና አፋን ኦሮሞ ትግርኛና ሶማሊኛ። የተለያዩ ደረጃዎች ያሉትን የትርጉም ስራ አገልግሎትን የተሻለ ለማቀላጠፍና ለማሻሻል በየቋንቋዎቹ የተሰማሩ ቡድኖችን በየክልሉ መሰባሰባቸውን የሚገልጸው አብዲሳ እየተሰሩ ያሉትን ስራዎች ያብራራቸዋል። ትራንስሌሽኑን እንደዚም ኦዲዮ ትራንስሌሽን፣ ቴክስት ትራንስሌሽን፣ ኢሜጅ ሪኮግኒሽን የተለያዩ ሌቬሎች አሉና ሌቬሎቹን ቲም ኮር ቲም ኮር ኮርዲኔት እያደረግን የተለያዩ አሁን አማርኛ ላይ አማራ ክልልና አማርኛን በትክክል አማርኛ ቋንቋ በትክክል የሚሰሩ ከተለያዩ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ፣ ባህር ዳር ምናምን ያሉበት ቲም ፈጥረን፣ ትግርኛ ላይ ደግሞ ከመቀሌ ኮርዲኔት እየተደረገ፣ አፋን ኦሮሞ ላይ ከኦሮሚያ ዩኒቨርሲቲዎች ያሉ የቋንቋዎች ባለሙያዎች ኮርዲኔት እየተደረጉ ቲም ፈጥረናል እና ያንን ቲም ትራንስሌሽኑን ኢምፕሩቭ ለማድረግ አዲስም ለማስገባት እንደዛውም ሰፊ ስራዎች ያሉበትና ውስጥ እስካሁን የነበረው የትርጉም አሰራር በባለሙያዎች የሚሰራና የተቀናጀ አልነበረም ይላል አብዲሳ። ለምሳሌ አማርኛ ጉግል መተርጎሚያ ወይም ጉግል ትራንስሌሽን ላይ ከገባ የቆየ ቢሆንም ገና ያልዳበረና እስከ ዛሬ በድምፅ የሚሰራ መተርጎሚያ የለውም ይላል። ሁለተኛ ደግሞ ጎግል ራሱ ለአፍሪካ ቋንቋዎች ትኩረት የሰጠው ባለፈው አመት ነው። አሁን ገና ባለፈው ሀያ አራት ቋንቋዎች ላውንች ሲያደርግ ነው ለቋንቋዎች ትኩረት ያደረገው። እና አርቲፊሻል ኢንቴሊጀንስ ሲስተሙን አዲስ ሲስተሙን ሪሊዝ ያደረገው በቅርብ ነው። ስለዚህ ብዙ ኮንቴንት ኢምፕሩቭ የሚደረጉ አሁን፣ ለምሳሌ አማርኛ ጎግል ላይ ከገባ ቆይተዋል፣ ግን ኦዲዮ ትራንስሌሽን አልነበረም። ኦዲዮ ትራንስሌሽኑን የሰራ ነው አሁን አምስት ወር ነው ስድስት ወር በፊት ነበር የሰራ ተወራኖት ትክክል ነው አይደለም የሚለው ኢምፕሩቭ ቫሊዴት ማድረግ ስላለብን እሱን ቶር ታኩል በፊት ነበር ቫሊዴት ያደረግ ነው ማለት ነው። ያ ደግሞ ቫሊዴት የደረገው ትክክል ነው አይደለም የሚለውን አፕሩቭ ካደረጉት በኋላ ሪሊዝ አደርጉታል ማለት ነው። ያ አሁን ደግሞ አፋን ኦሮሞ ላይ ኦዲዮ ትራንስሌሽን ላይ እየሰራን ነው። ትግርኛ ላይ ኦዲዮ ትራንስሌሽን እየሰራን ነው። ትግርኛ ደግሞ ሆልድ ያደረግ ነው። ትግርኛ በዛንሳ ትንሽ አካባቢው ላይ ችግር ስለነበረው ኢንተርኔቱ ስላልነበረው እዛ የነበሩ ኤክስፐርቶች እንዲሳተፉ እድል ስላላገኙ ሆልድ አድርገን ነበረ፣ እና ያም ደግሞ ይቀጥላል የሚል ተስፋ ነው ያለው። ስራው በበጎ ፈቃደኞች የሚሰራ መሆኑን የሚገልጸው አብዲሳ ጉግል ገና በጀት ያልመደበለትና የኢትዮጵያ መንግስትም ድጋፍ ያልሰጠው መሆኑን ይናገራል። ጉግል ቢሮ እስኪፈልግልን ባጀት አይለቀም። ምክንያቱም ህዝቡ በፓብሊክ ኮንትሪቢሽን እንዲያደርግ ነው የሚደረገው። ስራም ኳሊቲ አንዳንድ የሆኑ ቃላቶች ኳሊቲ ልሙ ኮንትንቶች የሚያጋጥሙ ፕሮፌሽና አሳዩ እንደተደረጉ ልጆች እዛ ላይ የሚሰሩ እስከአሁን አሳዩ ስላልተደረጉ ክኑር ማድረግ

እስካሁን እየስራን ያለ ነው በቮለንተር ነው። ይሁን እንጂ በበጎ ፈቃድ የተሰባሰቡ ሰዎች ከጉግል ጋር እየሰሩ ቢሆንም የቋንቋ ችሎታ አላቸው ተብሎ ባለመታመኑ ህብረተሰቡንና ባለሀብቶችን በማስተባበር ጥረት እየተደረገ መሆኑን ገልጸዋል። ጉግልም ተጠቃሚዎችንና የበጎ ፈቃድ ተነሳሾችን ጥረት በማየቱ በቅርቡ ኢትዮጵያ ውስጥ አንድ ዝግጅት እንዲካሄድ እያሰበ መሆኑን አብዲሳ ያስረዳል። አሁን ጉግል ኢቬንት ይፈልገዋል። ኢትዮጵያ ውስጥ አቴንሽን እንዲያገኝ ኢቬንት እንዲዘጋጅ በአስቸኳይ እንዲዘጋጅ የሚል ቅድም እራሱ ሲብሰባ ነበረን። ያንን ለማድረግ ትንሽ አቅማችን የሆኑ ነገር ስለሚያስፈልገን አማርኛ ቲምን በፍላጎት እኛ ማርዳት የሚፈልግ ባለሀብቶችን ወይም ደግሞ ቢዝነሶቹን ጠይቀን በአፋን ኦሮሞ ባኩልም የሆኑ ነገር ጠይቀን አምስቱ ቆንቋል ሴት ላርግን ቲምን እንደዚህ ትንሽ ጥንካሬ ይኖራል እና ከዛ በተጨማሪ ደግሞ አስፈላጊ የሆኑ ባለሙያዎች፣ ቆንቃ ባለሙያዎች። ምክንያቱም አሁን ጋብ እየፈጠረ ያለው በቮለንተሪ የሚሰሩ ልጆች የቆንቃ ባግራውንድ አላቸው ብለን አናምንም ብዛት ስለዚህ የቆንቃ ባለሙያዎች ምሁራኖች ከፍሌንም ቢሆን እነሱን በአንድ አሰርቴን ክሊርአውት ማድረግ አለብን። ፕሮጀክት የምመው ፕሮፖዘር ሰርቴን፣ እንዲሁም ከሳምንት በኋላ የሆነ ቢዝነሶችና ባለሀብቶቹን እናናግራለን ብለን ደብዳቤ እየሰራችን ያለ ሁኔታ ነው ያለው። የበጎ ፈቃደኞቹ ቡድን ስለ ትርጉም ስራዎቹ የሚወያይባቸው የተለያዩ ማህበራዊ መድረኮች ያሉት መሆኑን የገለጸው አብዲሳ የተከታዮች ብዛትና የሰዎች ፍላጎት የጉግልን ትኩረት ከሳቡ ነገሮች አንዱ መሆኑን ይገልጻል። ግን ሶሻል ሚዲያዎች አሉ። ጉግል ክራውድሶርስ ኢትዮጵያ አክቲቪቲ ዘ ፖስት የሚደረገው ፌስቡክ ግሩፕ አለ። ስድስት ሺህ ሜምበር ነው። እንደውም እሱ ራሱ ጉግል ራሱ ያስደነቀው በትንሽ ጊዜ ውስጥ ኢትዮጵያ በዚህ ደረጃ ማድረሱ ምናምን ተብሎ ከኬንያ ተገኝተናል እዚህ ፎቶግራፎች አሉ። በትዊተር እና በፌስቡክ ነው የምንጠቀመው። ፌስቡክ ፔጅ አለን፣ ግሩፕ አለን። ግን ሙሉ አክቲቪቲ ስለ ስራዎቹ ስለሚኑ የምናወራበት ፔጅ እና ግሩፕ አለን። የኦሮምኛ ቋንቋ በጉግል መተርጎሚያ ውስጥ እንዲካተት ከፍተኛ አስተዋጽኦ ያደረገ መሆኑን የሚገልጸው አብዲሳ ከአምስቱ የኢትዮጵያ ቋንቋዎች መካከል አፋርኛ ቀደም ሲል የትርጉም ግብአቱ ወይም ኮንተንት ባለመግባቱ ወደ ኋላ ቀርቶ እንደነበር ይናገራል። አሁን ግን የክልሉ መንግስት ተባባሪ በመሆኑ እንዲያውም ከሌሎች ቋንቋዎች በተሻለ መንገድ ግብአቱ እንዲገባ ተደርጎ የጉግልን ይሁንታ ካገኘ በኋላ በቅርቡ እንደሚለቀቅ አብዲሳ ያስረዳል። መጀመሪያ ላይ ሙሉ ኮንቴንቱ ስላልገባ በተፈለገ ጊዜ ኮንቴንቱ ስላልገባ ለጊዜ ሪሊዝ አልተደረገ ሆልድን የተደረገው አሁን ኮንቴንቱ በደንብ ገብቷል። ምክንያቱም ሪጅናል ጎቨርንመንት ኢኒሽቲቭን ወስዶ ኮንቴንቱን እንዳለ አስገብቶ አሁን እንደም ከሌሎች ኢትዮጵያ ቋንቋዎች ኢምፕሩቭ የሆነ ኮንቴንቶች የገቡት እሱ ላይ ነው፣ አፋር ላይ ነው። በቅርብ ሪሊዝ ይደረጋል ተብሎ ይጠበቃል። ስለዚህ አሁን አምስቱን ብራንች ይዘን አራት ወር ሲባል ኤቨንት ይኖረናል። ኢትዮጵያ ሳይንስ እና ሙዚየም አሁን በቅርብ የተመረቀ ውስጥ ብለን እየተንቀሳቀስን ነው። ለአማርኛ ቋንቋ ትርጉም ዝግጁ ሆኖ በጉግል ቋት የተመዘገበው የቋንቋ ግብዓት እስካሁን ወደ አራት መቶ ዘጠና ሺህ ሲሆን አንድ ቋንቋ በቂ ይዘት አለው ተብለው የሚገመተው በትንሹ አንድ ሚሊዮን ሲደርስ መሆኑን አብዲሳ ተናግሯል። ሌሎቹ የኢትዮጵያ ቋንቋዎች ደግሞ ከዚህ በታች ናቸው የሚለው አብዲሳ እነዚህን ሁሉ ለማዳበር እየተሰራ መሆኑን አስረድተዋል። ከጉግል በተጨማሪ አማርኛን ጨምሮ ሌሎች የኢትዮጵያ ቋንቋዎችን የሚተረጉሙ የተለያዩ የቴክኖሎጂ መተግበሪያዎች ያሉ ሲሆን በእነሱ ዙሪያ ወደፊት ተጨማሪ ማብራሪያዎችን ይዘን ለመቅረብ እንሞክራለን። ለዛሬው አቶ አብዲስ አባንጫን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ጤና በየዕለቱ ህይወታችንን እያቀለሉ የሚሄዱት የቴክኖሎጂ ውጤቶችን መርታ ሁል ጊዜም አስደሳች ዜና ነው። በዛው ልክ ደግሞ ጥንቃቄ የተሞላበት አጠቃቀምንም እንዲሁ ማሳደግ ያስፈልጋል። ልክ ብለሻል ሊሊ እንግዲህ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው ከዚያ በፊት ግን አሁንም አንድ የመሰናበቻ ዜማ ያስፈልገናል እንግዲያውስ ከሁለት ሳምንት በኋላ እንድንገናኝ የመስፍን አበበን ቀጠሮን ያዙልኝ አቀናባሪያችን ብርሃን ታጫውትልናለች ምንጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ